Habelo habesha Fedelo nkotere Tebelo tamare Kenene

ፈረንጅኛ ስንዋደድ እኛ ለኛ የሚያምርብን አገርኛ ፍቅር ባማረኛ። that's ቢደሰት ቢከፋ እዛው ዘኮ ቤቱን አንቺ አንች ያበሻ ሴት ጭንቀቱን እያየሽ፣ ካንች ሌላ ለሱፍ ማን አለው ትያለሽ። ለእንጀራ አንድ ፈረንጅኛ ስንዋደድ፣ እኛ ለኛ የሚያምርብን አገርኛ